ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ምንም ነገር እንግዲህ የምናየው የምንሰማው ወደ ውስጣችን ነው የሚገባው ና ምንድን ነው የምንሰጣቸው? ምንድን ነው እነሱን የሚረዱት ና የሚረዳቸው ነገር ምን አይነት ፕሮግራሞች ለማድረግ የሚችል ነው? የሁለንትናዊ ጤናን ወይም ዌልነስ ንቃትን ለመስፋፋት ጥረት እያደረጉ ከሚገኙ ትውልድ ኢትዮጵያን መካከል አንዷ፣ በተለይም በቅልናት በዚህ ዙሪያ ከኛ ጋር ቆይታ ታደርጋለች። በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለው። በምስልና በድምፅ ቅንብሩ ንጉሱ ታምር አብሮኝ ያመሻል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ሁለንተናዊ ጤናን ወይም ዌልነስ ንቃትን ለማስፋት ጥረት እያደረጉ ከሚገኙ ትውልድ ኢትዮጵያን መካከል አንዷ ቤተልሄም በቀለ ናት ኪነት ቤት የተሰኘው ተቋም መስራች የሆነችው በተለይም ወጣቶች አእምሮዊና አካላዊ ጤናማነትን የሚያሳድጉባቸውን ሙያዊ ምክሮች ትሰጣለች። ቤተሰብና ማህበረሰብ ተኮር አንቂ መድረኮችንም ታስተባብራለች። በተዛማጅ ጉዳዮች ላይ ያደረግነው ቆይታ የተጀመረው የኪነት ቤትን ምስረታ በምታብራራበት ነው። ኪነት ቤት ሚስጥር፣ ልንገር፣ ሀብታሙ ድሮ ተወዛዋዥ ነበር። ማለት አሜሪካ ውስጥ ነው ያደግኩት። ራሴ ተምሬ ልጆችንም ማስተምር ነበረ። ፐርፎርመንስ ሰራ ነበር እና በዛ ባህላችንን እንዴት አድርገን እንደምናሳይ በዛ ምክንያት መኪነት ቤትም ቤት የተባለው በኪነት ቤት ውስጥ ደግሞ ኔ ኮሚኒቲውን እንዴት አድርጎ እስፔሻሊ ወጣቶች ላይ እንዴት አድርጎ እንደረዳቸው ራሳቸውን ማወቅ እርስ በርሳቸው መተያየት፣ መረዳዳት የሚለውን ነገር አይቼ ነበር ማለት ነው። ገና ኩባንያው ከመከፈቱ በፊት ከመጀመሩ በፊት እና ያንን ነገር አድርጌ ከዛ ወደ ሌላ ዓለም ወደ ሌላ ስራ ዓለም ተሰማራው። ከዛ በኋላ ግን ወደ ኮቪድ ሊጀምር አካባቢ እንደገና ብዙ ነገር አየን፣ ብዙ ፈተናም ነበረ። ያንን ነገር ለኮሚኒቲያችን ምንድነው ማድረግ አለብን? እስፔሻሊ ተያይዘን በጣም ተቀራርበን ያለ ኮሚኒቲ ነው፣ ጀነራሊ እንደሱ ነው ኦፕሬት ብናደርገው አይደለም። እና ኮቪድ ሁላችንን በየጥግ ጥጋችን ሲያደርግ እንዴት አድርገን ነው እንደገና ያንን መገናኘት ማግኘት የምንችለው በማለት የተለያየ አይነት ፕሮግራሞችን እየሰራው ይህንን ነገር ለምን እንደ አንድ ኩባንያ እያድርጌ ኦርጋናይዝ በማድረግ አንጀምረውም በማለት ነው የተጀመረው። ይነት ቤት አጀማመሩ ይሄ ከሆነ በኋላ ስራዎቹን እያጎለበተ የተለያዩ አገልግሎቶችን በማስተባበር ትውልደ ኢትዮጵያውያንን እያገዘ ይገኛል። እንደ ማህበረሰብም እንደ ግልም የሚዳረሱ አገልግሎቶቻችሁ ምን ይመስላሉ? እንደ ማህበረሰብ ብዙ አይነት ፕሮግራሞች ከኮቪድ ጀምሮ ቅድም እንዳልከው ከኮቪድ ጀምሮ ብዙ አይነት ፕሮግራሞች አድርገን ነበረ ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው ይሄ ጤንነትን ለማምጣት ምን አይነት ስኪል ነው የሚያስፈልገው ከሶሻል አስፔክት ከአስተሳሰብ ጀምሮ ማለት ነው ከአስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው ማለት ግን ስናቀርበው የማይከብድ ቀለል ባለ ሰው ባለበት ደረጃ የሚደርስና በውስጡ ግን ብዙ አይነት ነገር የሚያስተምር አይነት ፕሮግራሞች ነበረ ስናደርግ የነበረው። አሁን ደግሞ ስፔሲፊክሊ ኮችንግም ጀምረናል። ዩዝ ዲቨሎፕመንት ላይም ብዙ አይነት ፕሮግራሞችም ስሰራ ስለነበረ የወጣቶች ደግሞ አይምሮ የሆነች ገና ዲቨሎፕ እያደረገ ስለሆነ ያን ያን ላይ ምንድን ነው የሚያስፈልገን የሆነ አይነት አዶልት ወይም ትልቅ ሰው ሲሆን የሆነ ነገር የምናመጣው ነገር ከፈለገ ዛሬ ማድረግ ያለብን ምንድን ነው በማለት እሱ እሱ ላይ ብዙ አይነት ኮቺንግ እና የተለያዩ ቦታዎችን የሚሄዱኝ የሄድኩኝ ያው ኪነት ቤትንም ረፕሬዘንት በማድረግ ማለት ነው። ስፒኪንግ ኢንጌጅመንትም አደርጋለው ስለዚሁ አይነት ሞልቲ ጄኔሬሽናል እናቶቻችን፣ አባቶቻችን ወጣቶችንና ልጆችን በሙሉ ያለበት እንዴት አድርገን ነው እርስ በእርሳችን መተያየት የምንችለው፣ እርስ በርሳችን እንዴት አድርገን ነው መረዳዳት የምንችለው ከመርዳታችን በፊት በማለት ብዙ አይነት የተለያዩ አይነት ፕሮግራሞችን እያደረግን ነው። ሞስሪ ደግሞ ቨርቹዋል ናቸው። ሰው መርዳት መድረስ እንዲችል ሶሻል ሚዲያ ላይም እሱ ላይ ነው በብዛት ሰው የሚያገኝ። ሶሻል ሚዲያ ላይ የተለያዩ አይነት ፕሮግራሞችንም አደርጋለሁ። አሁን ደግሞ ወደ ቲክታክም ገብቻለሁ ህዝቦቻችን በሙሉ እዛ ስላሉ ወጣቱንም ባለበት ለመድረስ። በአሁኑ ጊዜ ወጣቶች ለቴክኖሎጂ እጅግ የቀረቡ ለማህበራዊ መገናኛዎች የቀረቡ ናቸው። እነዚህ የቴክኖሎጂ በረከቶች ወጣቶችን እየፈተኑ ስለመሆናቸው ይነገራል። እነዚህን ጉዳዮች በማመጣጠን ረገድ ለወጣቶች የምትሰጧቸው ምክሮችና የምትሰጧቸው አገልግሎቶች ምን መልክ አላቸው? እውነትህን ነው ወጣቶች ስንል አንደኛ እንደ እድሜው ይለያያል አይደለም በጣም ትናንሾች ልጆች አስር ዓመት ምናምን ገና ብሬናቸው ዲቨሎፕ የሚያደርገው ስቴጅ የተለየ ነው። አስራ ሶስት አስራ አራት አስራ አምስት ሲሆን ደግሞ የተለያየ ነው እና ትኩረቱ እዛ ላይ ራሱ በጣም የተለያየ ነው። አንዱ አንዱ ትልቁ ነገር ነው እና ኤጅ ስቴጅ የተለያየ አይነት ምክር ነው የሚያስፈልገው አንድ እሱ ነው። ሁለተኛ ነገር ደግሞ ቴክኖሎጂ በቃ እዚህ ያለ ነገር ማምለጥ የማንችለው ነገር ነው እና በምን አይነት ሁኔታ ነው ለቤተሰቦቹም ሀልቲ በሆነ መንገድ ባውንደሪ ሴት የምናደርገው፣ እንዴት ነው ወጣቱንም? ደግሞ ሁሉንም ነገር እንግዲህ የምናየውም የምንሰማውም ወደ ውስጣችን ነው የሚገባው እና ምንድን ነው የምንሰጣቸው? ምንድን ነው እነሱን የሚረዱትና የሚረዳቸው ነገር ምን አይነት ፕሮግራሞች ለማድረግ የምንችለው የሚል ነገር ላይ ነው እና ይሄ ደግሞ አሁን ደግሞ ቴክኖሎጂ እየተስፋፋም ስላለ ትናንሽ ልጆች እኔም የራሴ ልጅ አለኝ። ከትናንሽ ልጆች ደረጃ ጀምሮ ነው እንግዲህ ኢምፓክት እያደረገን ያለው። እናንተ ባደግንበት ዘመን ብዙ ቴክኖሎጂ አልነበረም። አይምሯችንንም ውጭ በመውጣት ናቹራል ሰንላይት በማግኘት ብዙ አይነት ነገር በንፊት አድርገናል። ወጣቶች ግን ይህንን ይህን ነገር ቤት ያደርጋል። አድቫንቴጅ አለው። የእውቀት ጊዜ ነው። ብዙ ነገር ማወቅ ይችላል። ነገር ግን በትንሹ ብለህ ቫይታሚን ዲ ጥረት ይመጣል በጣም ምክንያቱም ውጭ አይወጡም ውስጥ ሆኖ ነው የሚሰራውም ሁሉ ነገር ውስጥ ነው እና አእምሮ የቫይታሚን ዲ ጥረት ደግሞ ለዲፕሬሽን ለብዙ አይነት ነገር ክፍተት ይሰጣል እና ምንድን ነው አድቫንቴጁ ለእናንተ ይሄንን ከሆነ እንዴት አርገን ነው ባውንደሪ የሆነ ባውንደሪ መስራት እና ማድረግ ያለብን? አንድ ሁለተኛ ነገር ደግሞ ፕሮግራሞችን በመፍጠር ለልጆች ከዛ ነገር ስቦ ወደ ሌላ ነገር የሚያደርግ የሚወስድ ነገር ፕሮግራሞች መፍጠር በአካልም ሆነ ቨርቹዋልም ቢመጡ እንኳን ኮንሱም የሚያደርጉት ነገር ጠቃሚ ስለሆነ ወደ ዝም ብሎ ፍዝዝ ብሎ ፍዝዝ ብሎ ወደ ባየር ላይ ምንም ሳያስቡ ሰብካንሺዎስሊ ዝም ብሎ መፍሰዝን የማያደርግ ነበር። አክቲቭሊ ፓርቲሲፔት እንዲያደርጉ የሚረዳቸውን ነገር ላይ ፎከስ እንድናደርግ ነው እኔ ለወጣቶችም፣ የምመክረው ለቤተሰቦች እንግዲህ፣ አንቺን ጨምሮ የተለያዩ ሰዎች የተለያዩ ተቋማት በተናጠል ማህበረሰባዊ ጤናማ አኗኗር ዙሪያ የራሳቸውን ሀሳብ የራሳቸውን መድረክ ሲያዘጋጁ ሲያካፍሉ ያለ በትውልድ ኢትዮጵያውያን ዘንድ ይሄ ሀሳብ ምን ያህል ሰርጸዋል? ምን አይነት ነገሮችስ ሊስተካከሉ ይገባል? ወደሚፈለገው ደረጃ እንዲደርስ የተለያዩ አይነት ሰዎች መኖራቸው በጣም ደስ ይላል። ምን ያህል እየረዳ ነው? በጣም ለውጥ አለው ማለት በጣም ምክንያቱም በኮቪድ ጊዜ የነበረው ሶሻል ሚዲያ ላይ የነበረው በጣም ብዙ ነገር ስለነበረ በሀገራችን በዛ ሰሞን በጣም ብዙ ኢሞሽናል ፔን ነበረ፣ ሜንታል ጭንቀትም ነበረ በዛ ሰዓት ኮቪድ እራሱ ያመጣ በኛ ሀገርም የነበረው ነገር ስላለ ማለት ነው። እና ያ ነገርን ትንሽ በትንሽ ፕሮሰስ እንድናደርግ ራሳችን ላይ እንድናስተውል መሙ ምንድን ነው ወደ ውጭ ብቻ ወደ ውጭ ብቻ እየጠቆምን ሳይሆን ወደ ራሳችንም እየተመለከትን እያስተዋልን፣ ኔቱ ጋር ነኝ፣ ምንድን ነው የሚሰማኝ፣ ለምንድን ነው እንደዚህ የሚሰማኝ የሚለውን ነገሮችን እያደረግን እየሄድን ስለሆነ በጣም ብዙ እውነቱን ለመናገር በጣም ብዙ ሶሻል እንትኑ ስታየው፣ ሶሻል ቴምፕሬቸሩን ቼክ ስታደርገው በጣም ልዩነት አለው። ብዙም ደግሞ ስራ አለ ማለት አክቲቭሊ፣ ያው ደስ የሚለው እኛ ሁልጊዜም ሂል ማድረግ እንችላለን። ሁልጊዜ ምንለወጥ እንችላለን። እግዚአብሔር የሰጠንም ጸጋ እሱ ነው። ራሳችንን እንዴት አድርገን ነው መንገዱን ለማክፈት እና ለመራመድ በበሩ ውስጥ ለመራመድ በጣም ኦፖርቱኒቲ አለን ግን ብዙ የተሸከመ ሰው ሶሻሊም ደግሞ ብዙ አይነት እኛን ኢንዲቪጁዋሉን ሰፖርት የማያደርጉ አስተሳሰቦች አሉ። ያንን ያንን ነገር ሰግተን ራሳችን ላይ ሰርተን እርስ በርሳችን ላይ ለመስራት እሱ ላይ በጣም መስራት ያለብን ይመስለኛል። ኮልቸርም አለው አይደለም። እዚህ ስትመጣ ኢትዮጵያነትን ሳትለውጥ ሳትቀይር በአሜሪካ ውስጥ ደግሞ ያችን ደግሞ ኮልቸር አዳፕት ታደረግና ሰብ ኮልቸር ክሬት ይደረጋል። ያስ ነገር ምንድን ነው የሚያሳየን? ኢትዮጵያነታችንን ስታለወጥን ድረስ ምን አይነት ነገር ነው ማድረግ ያለብን? ራሳችንም ሰፖርት የሚያደርግ ማህበረሰቡንም ሰፖርት የሚያደርግ እንደዚ እንደዚህ አይነት ነገር ላይ እንዳየሁት ከሆነ ስቲል ስራ ያስፈልጋል ይሄ ሁለንተናዊ የጤና ጉዳይ ማህበረሰብን በሰፊው የሚነካ ተጽዕኖ እስከ ማህበረሰብ ድረስ የሚደርስ እስከ ሀገር እስከ በርካታ ህዝቦችን የሚያጠቃልል እንደሆነ ይታወቃል ነገር ግን መጀመር ያለበት በግል ከምናደርጋቸው እንቅስቃሴዎች ወይም በግል በቤታችን ውስጥ ከምንተገብራቸው ተግባራት ጋር የተያያዘ መሆኑ በተለያዩ ጊዜዎች ሲገለጽ ሰምቻለሁ ሁለንተናዊ ጤናን በማዳበር ረገድ ትኩረት ልንሰጣቸው የሚገቡ ጉዳዮች አሉ ወይ? ትልቁ ነገር ማስተዋል ነው። ማለት ራሳችንን አብዘርቭ ማድረግ ማየት፣ እና ፓተርናችንን ማስተዋል አንድ ነገር ኢሞሽናችንን ኢግኖር አለማድረግ አሁን ትልቁ ነገር ማለት ነው። እኛ ብዙ ጊዜ ትናንሽም ሆነን ስናለቅስ ምን ያስለቅስሃል፣ ምን ያስለቅስሻል ተብለን የምናለቅስበት ሪዝን ግን አለ እነዛ እነዚያን ነገሮች ዝም ማስፋል ተለማምደን አክሴፕት ስለማይደረግ ማለት ነው። ወይንም በሌላ መንገድ ደግሞ ልክ አንድ ነገር ኢሞሽናችን ሲመጣ ቶሎ ብሎ ያባብሉ ቶሎ ብሎ ዝም ያስብሉናልና፣ ፍላጎቱ እኛን ለመርዳት ቢሆንም ኢምፓክቱ ግን ራሳችን ስሜታችን እንዳንመለከተው እንዳናስተውለው ቤቱ ጋር ከስር ያለው ድራይቪንግ ፎርሱ አስተሳሰቡ ምን እንደሆነ እንዳናስተውል ያደርጋልና ራሳችንን ማስተዋል ስንጀምር ራሳችንን መለወጥ ከፈለግን ኮሚኒቲ ሰፖርት የሚያደርገውን ይህንን ለውጥ ሰፖርት የሚያደርገውን ነገር ራሳችንን መረዳት የማይሆን ነገር ለእኛ ማስቆ አንዳንድ ጊዜ እንደዛ ማለት እኮ ሰውን ሙሉ ለመሙጥጥ እስክትል ድረስ ላትረዳት ትችላለህ። ከዛ በፊት ልታቆም ትችላለህ። ያንን እርዳታ ከአንተ የሚያገኝ ሰው ደስ ላይለው ይችላል። እና አንተ ግን የምታስበው እኔ ከወደኩኝ እኮ አንተንም ማረዳ አንችንም ማረዳ ምን የሚለው የሚለው ነገር ላይ ስለሆነ እንደዚህ ነው እና እንደዚህ እንደዚህ አይነቶችን ነገር ራሳችን ላይ ማስተዋል ብንጀምር ለራሳችን ብቻ፣ ሰው ለሰው ራሱ በጣም ይረዳል። የቱ ጋር ነው የምጀምረው? ለምንድን ነው የምጀምረው? ምንድን ነው ማድረግ የምፈልገው? ምን እያደረግኩ ነው አሁን? በሚለው ላይ ብቻ ብንሰራ እና ራሳችንን እንዴት ነው በፍቅር መገኘት ለራሳችን ለሰው ትናንሽ ልጅ ያለን አሁን ትንሽ ልጅ ስትራገል እያደረገ እየተነሳ ሲወድቅ እየተነሳ ሲወድቅ ምንድን ነው ምንለ አይዞ በርታ አይደለም ምንለው? እኛም እየተነሳን ስንወድቅ አይዞች በርች እያለን ራሳችንን አብዘር ብናደርግና ኮሚኒቲ ቢልድ ብናደርግ በጣም ይረዳናል። የኪነት ቤት የመጪ ዘመን ህልሞች ምን እንደሆኑ ጠቅላላ አድርገሽ ብትነግሪ። በስካሁኑ ጥረት እዚህ ደረጃ ላይ ደርሳችኋል። በርካቶችን ለማገዝ በርካቶችን ለማንቀጥ ችላችኋል። የመጪ ዘመን ህልማችሁ ግባችሁ ምንድን ነው? አስተሳሰባችን ሰፋ እያደረግን ነው። ምን ማለት ነው? ወጣቶችን ለመርዳት እናትና አባቶችን መርዳት አለብን። ወጣቶችን ለመርዳት ኮሚኒቲውን ቢልድ ማድረግ አለብን። ያ ወጣቶች ፊቸር ናቸው። ፊቸር እኮ የሚያዩትን እያዩ ነው ወደ ፊቸር የሚመለከቱት እና እኛ ሴቱ ጋር ነን በማለት ተያይዘን እንዴት አድርገን ነው ወደፊት የምንሄደው የሚለው ነገር ላይ እየሰራን ነው። አሁን በወራንዴ ለእናቶች ዌልነስ ፎር ማምስ የሚባል ፕሮግራም አለ ፍሪ ነው። ለኮሚኒቲ ያደረኩት በዙም ነው ጀምረናል ማለት ነው። አሁን ሶስተኛውን አራተኛው ወር ላይ ነን ያለ ነው። ዌልነስን ን ሙቭመንትም ላይ ደግሞ የሆነ ነገሮችንም እየሰራን ነው። አሁን ቦታ እየፈለገን ነው። ባለፈው ምን እናንተ እዛ ላይ ተገናኝተን ነበር እና ሙቭመንት ፎር ዌልነስ የሚባል ፕሮግራም ከዚህ በፊት በኮቪድ ጊዜ አድርገን ነበረ ውዝዋዜ ፎር ዌልነስ። አሁን ደግሞ ወደዛ በአይምሯችን የምናስባቸው ነገሮች በሰውነታችን ላይ ስለሚያርፉ ያንን ነገር እንዴት አድርገን ነው ሪሊስ የምናደርገው በማለት እሱም ላይ ይደረጋል። ወጣቶችንም ደግሞ በተመለከተ የተለያዩ አይነት ፕሮግራሞችንም እያዘጋጀን ነው። አንደኛው ቨርቹዋል ነው ግን ለእነሱ ሞር ኢንፐርሰን የሆኑ ነገሮች ያው ዲሲ አካባቢ ነው ያለሁት እኔ፣ በዛ አካባቢ ለማድረግ እና ከኢትዮጵያን ኮሚኒቲዎች ጋር ደግሞ በተለያየ ስቴት ባሉት አንድ ላይ እነሱ ጋር በማስራት ፕሮግራሞችን ክሪኤት ለማድረግ ሰፖርት ለማድረግም ዝግጁ ነን። ያው ሁሉም ቦታ መድረስ ስለማልችል እኔ ግን ሲስተሙን ክሪኤት አድርገን በምን አይነት መንገድ ነው ነገሮችን የምናሰራጨው የሚለው ነገር ላይ ኢትዮጵያ ኮሚኒቲዎች በተለያየ ሴት ያሉት በዚህ አጋጣሚ ከኔ ጋር ፓርትነር ማድረግ ከፈለጉ ብንሰራ አንድ ላይ በጣም ደስ ይለኛል። የኪነት ቤትም አላማ ዋናው አንድ ሚሊዮን ሰዎችን በአስር ዓመት ውስጥ ለወልነስ ኮልቸር ኦፍ ወልነስን ቢልድ ለማድረግ ሰፖርት ለማድረግ ነው። እና ወደ መቶ ኦርጋናይዜሽኖች ጋር መስራት እንፈልጋለን፣ ፓርትነር ማድረግ እንፈልጋለን። እና እንደዚህ እንደዚህ አይነቶችን ሀሳብ የሚጋሩ አብረን የምንሰራም ሰዎችም ስለምንፈልግ ትልቅ ነገር ነው። ብዙ ነገር መስራት ስላለብን አንድ ላይ እንዴት ነው የምንሰራውን የሚለው ነገርንም እያሰብ ነው። በቀለ ኪነት ቤት በተሰኘው ተቋምሽ አማካኝነት ትውልድ ኢትዮጵያውያን በሁለንተናዊ ጤና ጉዳይ ሊያገኟቸው የሚገቡ ሀሳቦችን በማቀበል አገልግሎቶችን በመስጠት ላይ ትገኛለሽ። ስላጋራሽን አጋራሽን ስላቀበልሽን ስለ ሀሳብ ሁሉ በእጅጉ አመስጋኞች፣ በጣም አመሰግናለሁ። በአድማጮቼ እና በተመልካቾቼ ስም በጣም አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላቸው የምትገኙት። በመቀጠል ደግሞ ወደ መካከለኛው ምስራቅ እናቀናለን። በእስራኤል ከባድ የቦምብ ጥቃት ስር በምትገኘው ጋዛ ውስጥ 72.5 ከመቶ የሚሆኑ ትምህርት ቤቶች ሙሉ እድሳት ያሊያም መልሶ ግንባታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት በቅርቡ አመልክተዋል። ጋዛና በእስራኤል የተያዘችው ምዕራባዊት ዳርቻ ዌስት ባንክ በዓለም አቀፍ ደረጃ ከፍተኛ የትምህርት ደረጃ ያላቸው ተማሪዎች መፍለቂያ ናቸው። ቀደም ሲል ትምህርታቸውን አጠናቀው መደበኛ ህይወት በመምራት ላይ የነበሩ የሕክምና ተማሪዎች በየእለቱ የሚጨምረውን የሕክምና እርዳታ ፍላጎት ለመደገፍ በጎ ፍቃድ እየተንቀሳቀሱ ናቸው። ከዚህ ጋር በተያያዘ ሮይተርስ ያደረሰንን ዘገባ የደንገረሞት አቅርበዋለች። በጋዛ ካን ዩኒስ አቅራቢያ በሚገኝ ድንኳን በአሸዋ ላይ እግራቸውን አጣምረው የተቀመጡ ተማሪዎች ትምህርት ይወስዳሉ። ሁለት ተማቾች ከካይሮ በዌስት ባንክ ትምህርት ቤት ጋር በድረገጽ መስመር ይገናኛሉ። በሌላ በኩል በጀርመን ሀገር የሚኖር አንድ ፕሮፌሰር የፍልስጤም ተማሪዎች ከአውሮፓ ዩኒቨርሲቲዎች ጋር እንዲገናኙ እያገዘ ነው። ከሰባት ወራት በላይ በዘለቀው ጦርነት ትምህርት ቤቶቻቸውና ዩኒቨርሲቲዎቻቸው ተዘግተው፣ ተጎድተው ወይም ደግሞ ወድመው በግዛቱና ከግዛቱ ውጭ የተጠለሉ የጋዛ ነዋሪዎች ምርታቸውን እንደገና ለመጀመር የሚችሉትን በሙሉ እያደረጉ ነው። አስማ አላስታል በሚያዝያ ወር ማገባደጃ ላይ በጠረፍ ከተማዋ አልማዋሲ አቅራቢያ ባለ የድንኳን ትምህርት ቤት ውስጥ በጎ ፈቃደኛ መምህር ሆና ማገልገሏን ጀምራለች። ይህን ትምህርት ቤት የከፈት ነው ትንንሾቹም ሆነ ተለቅ ያሉ ልጆቻችንና የጓደኞቻችን ልጆች እንዲሁም ሌሎች ወደ ትምህርት ገበታቸው መመለስ እንዳልቻሉ ስላየን ነው ቀደም ሲል ከፍተኛ ከፍተኛ ተማሪዎች እንደነበሩና በትምህርት ቤት ውስጥ ጥሩ ውጤት ያስመዘገቡ እንደነበር ስለምንመለከት ነው። እናም በግብጽ ባሉ ወንድሞቻችን በግል ጥረት ይህንን ትምህርት ቤት በበጎ ፈቃደኝነት ከፍተናል። ዛሬ ተማሪዎችን እየተቀበልን ነው። አሁንም በጣም ብዙ ቁጥር ያላቸው እየጠበቁ ናቸው። ሁሉንም ለነሱ ልናሟላላቸው አልቻልም። ህጻናቱ የእስራኤል ቦንቦችን ተደብቀው ከሚቀመጡ እዚህ አምጥተን እናስተምራቸዋለን ትላለች። ጓደኞቻችን አተናል። ሐኪሞችን አተናል። ረዳት መምህሮችንና ፕሮፌሰሮችን አተናል። በዚህ ጦርነት እንደ ፍልስጠማውያን እንደ ጋዛ ህዝብ እንደ ሐኪምና የህክምና ተማሪዎች ብዙ ነገሮችን አተናል። የጋዛ ነዋሪዎች በእስራኤልና በሐማስ መካከል ያለው ግጭት በትምህርት ስርዓታቸው ላይ የረዥም ጊዜ ጉዳት እንዳያስከትል ይሰጋሉ። ይህም በጦርነት ውስጥ ለሚያልፈው የጋዛ ስርጥ ለየት ያለ የተስፋና የኩራት ምንጭ ነው። የህክምና ትምህርት ቤት ተማሪ ነበርኩ። እማርና ጠና ነበር ፍጹም ህይወት ነው አልልም። ቢያንስ ግን ህይወት ነበር። ወደፊትም የማስበው ነበረኝ፣ ታሪክም ነበረኝ። አንድ ነገር ብቻ ነበር የሚያስጨንቀው፣ ስለ ፈተናዎቼ ይጨነቅ ነበር። ይህን የትምህርት ርዕስ ጉዳይ እንዴት ነው የምረዳውል ነበር። አሁን ግን ጭንቀታችን ከፍተኛ ነው። በዚህ ወቅት እንዴት እናጠናለን? ህክምናስ እንዴት መማር እንችላለን? ጋዛና በእስራኤል የተያዘችው ዌስት ባንክ በዓለም አቀፍ ደረጃ ከፍተኛ የእውቀት ደረጃ ካላቸው ስፍራዎች መካከል ናቸው። ነገር ግን እስራኤል የጋዛ ባህር ሰርጥንና የፍልስጤም ግዛቶችን መከለሏ፣ በተጨማሪ ተደጋጋሚ ግጭቶች የትምህርት ስርዓቱን ደካማና በቂ ያልሆነ እንዲሆን አድርገውታል። ጦርነቱ በጎርጎሮሳውያኑ ጥቅምት ሰባት ከጀመረበት ጊዜ አንስተው ትምህርት ቤቶች በቦምብ ተደብድበዋል አሊያም ለተፈናቃዮች መጠለያነት ተለውጧል። በየቀኑ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት አሊያም አንድ ሰዓት ድረስ ሆስፒታል ውስጥ ነኝ። ድካም አይሰማኝም፣ ምክንያቱም ማድረግ የምወደው ያንን ነው። ሕክምና ወዳለው ዶክተር ሆኜ መስራት ወዳለው እና የተማርኩትን መርሳት አልፈልግም። እኛ ተማሪዎቹ ምን እንደሚሆን እያሰብን ነው። ያው እንደገለጽኩት ዩኒቨርሲቲ ሙሉ በሙሉ ወድሟል። በጋዛ እድሜያቸው ለትምህርት የደረሰ 6250 ተማሪዎች ትምህርት መከታተል እንዳይችሉ አድርጓቸዋል። ወደ ውጭ ተጉዤ ትምህርቴን ለመጨረስ ነው ምኞቴ፣ ምክንያቱም እዚህ ጋዛ ውስጥ ትምህርቴን እንደማጠናቀቅ አይሰማኝም። ከአምስት ዓመት በኋላ ትምህርት ቤቶች ይገነባሉ እና የኤሌክትሪክ ኃይል አቅርቦትና ኢንተርኔት ይመለሳል። ነገር ግን ያገና ሩቅ ነው። በጋዛ የሚገኙ 12ቱ ከፍተኛ የትምህርት ተቋማት ሁሉም ወድመዋል ወይም ተጎድቷል። የእስላሚክ ዩኒቨርሲቲ ተማሪ ነበርኩ። በዚህ ወር የመመረቂያ ጽሁፌን ማስረከብና ተመርቄ መውጣት ነበረብኝ። ህይወቴን መጀመር ነበረብኝ። ከጦርነቱ በፊት ባወጣሁት እቅድ መሰረት ስራ መፈለግ ነበረብኝ። ከጦርነቱ በፊት እኔ መደበኛ ተማሪ ነበርኩ። በጋዛ በኔትወርክ ስራ መስክ ከሚታወቁ ኩባንያዎች ብዙ ክፍለ ጊዜያቶችና ስልጠናዎችን ወስጄ ራሴን የበለጠ እያሻሻልኩ ነበር። ወደ 90 የሚጠጉ ተማ ጅ ታግተው ከ350 በላይ መምህራንና ምሁራን ተገድለዋል ሲል የፍልስጤም ይፋ መረጃ ጠቁሟል። ባሂድ አላሂድ በአልቃልቃሲ ሆስፒታል የድንገተኛ ክፍል ዋና ኃላፊና በእስላማዊ ዩኒቨርሲቲ ውስጥ መምህር ነው። ምንም እንኳን አብዛኞቹ ጽሑፎቹ በጋዛ ከተማ ካለው መኖሪያ ቤቱ ጋር አብሮ ቢወድሙም ወደ ማስተማሩ የመመለስ ምኞት ግን አለው። በዚህ ጦርነት ቤቴ ፈርሷል። ማጣቀሻዎቼ፣ ጽሁፎ ጽሑፎቼና መጽሐፎቼ እንኳ ሳይቀሩ ሁሉ ወድመው ጠፍተዋል። ይህ የ10 ዓመታት ወይም የ12 ዓመታት የህክምና ልምድ ነበር። ሁሉም በአንድ ሰከንድ ውስጥ ጠፍተዋል። እኔ እጩ ተመራቂ ከነበርኩበት ጊዜ አንስቶ ወረቀቶችን እየሰበሰብኩ ነበር። ሐኪም ሆኜም በዩኒቨርሲቲ ውስጥና በፋካልቲ ውስጥ ምርምር ሳድርግ እንኳ እሰበሰብ ነበር። በድረገጽ አማካኝነት የሚሰጠው ትምህርት በደካማ ኢንተርኔት የተነሳ ውስብስብ ይሆናል። ነገር ግን ቢያንስ ተማሪዎች ድግሪያቸውን እንዲያጠናቅቁም ያግዛል። የአዩጂና የአልአዝሐር ህንፃዎች በጋዛ ከተማ አጎራባች ቦታዎች ላይ ካሉት በሙሉ እጅግ የተጎዱትና የተተዉት ናቸው። ወደ ግብፅ የተሻገሩ በአስር ሺዎች የሚቆጠሩ የጋዛ ነዋሪዎችም ሌሎች ተግዳሮቶች ይገጥሟቸዋል። በአንጻራዊነት ደህንነታቸው የተጠበቀ ቢሆንም ወላጆች ልጆቻቸውን ትምህርት ቤት የሚያስመዘግቡበት የምስክር ወረቀት ስለሌላቸው አንዳንዶቹ ከዌስት ባንክ በሚገኝ ትምህርት ቤት የርቀት ትምህርት ውስጥ ተመዝግበዋል። ስለ ወደፊት ህይወቴ እና ስላለፈው አመት ስናነሳ በመጀመሪያ ነገር ምን ማድረግ እንዳለብኝ አላውቅም። አንድ አመት አለፈ፣ ነገር ግን የዓለም ፍጻሜ አይደለም። ግን በእርግጥ አንድ ሰው ተስፋ አይቆርጥም። አንደኛው ነገር መቀጠል አለብህ፣ ምክንያቱም ማንም አይንከባከብህም። ራስህን መጠበቅና ቀድሞ ስትሰራበት የነበረውን ህልም እውን እንዲሆን ማድረግ አለብህ። ፍልስጤማውያን በእስራኤል ወታደራዊ ወረራ ስር ራሳቸውን በራሳቸው የማስተዳደር መብት አላቸው። ሁሉም ድርጅቶች፣ መንግስታዊ ያልሆኑ ድርጅቶችና ዓለም አቀፍ አካላት በጋዛ እስላማዊ ዩኒቨርሲቲ አማካኝነት እነዚህን ተማሪዎች በማስተማር በሚያደርጉት እርዳታ መቀጠል ቢችሉ እንዲሁም የአካዳሚክ መምህራንና የሕክምና መምህራን ጋር ግንኙነት ለማንነት ቢኖራቸው እመኛለሁ። በሕክምና ፋካልቲ ውስጥ ወይም በጋዛ ሕክምና ዩኒቨርሲቲ በድረገጽ አማካኝነት ይህ እንዲቀጥል ለመርዳት የተቋሞች ድጋፍ እንፈልጋለን። ስለዚህ የምንመኘው ለሕክምና ተቋሙና በጋዛ ውስጥ ያሉ የሕክምና ተማሪዎች ድግሪያቸውን ለመውሰድ ጉዞቸውን እንዲቀጥሉ ተስፋ ማድረግ ነው። በካይሮ የሚገኘው የፍልስጤም ኤምባሲ ለስምንት መቶ የሚሆኑ የሁለተኛ ደረጃ ተማሪዎች በአመቱ መጨረሻ ፈተናን ለመስጠት አቅዷል። በደቡባዊ ጋዛ ከአንድ ሚሊዮን በላይ ሰዎች በተፈናቀሉበት የተባበሩት መንግስታት የህጻናት ፈንድ ኤጀንሲ ዩኒሴፍ በተወሰነ መሰረታዊ ትምህርት እንደ ዘፈና ዳንስ ያሉ የመዝናኛ እንቅስቃሴዎችን ያካተተ የትምህርት ስርዓት ሲያዘጋጅ ቆይቷል። ስለዚህ ይህንን በማስተማር እንደገና መገንባት እንችላለን። በጋዛ ውስጥ በድረገጽ አማካኝነት አሊያም በሌላ በማንኛውም መንገድ ልንሰጥ እንችላለን። በድንኳን ውስጥ ቢሆንም መስጠት እንችላለን። በማንኛውም ቦታ ቢሆንም ማለት ነው። ነገር ግን ከጋዛ ውጭ ሳይሆን ጋዛ ውስጥ በተሻለ ለመሥራት ዝግጁ ነን፣ ምክንያቱም ዶክተር መሆናችንን አንረሳውም። እናም እንደ ሕክምና ዶክተሮች እየሰራን ነው። 6000 የሚደርሱ ህጻናት በሶስት ቀን በፈረቃ የሚማሩባቸው 50 ድንኳኖችን ለመስራት ማቀዷል የመንግስታቱ ድርጅት። በጋዛ ውስጥ ሰባ ሁለት ነጥብ አምስት ከመቶ የሚሆኑ ትምህርት ቤቶች ሙሉ ተሀድሶ ወይም ደግሞ መልሶ ግንባታ እንደሚያስፈልጋቸው በቅርቡ ግምት አስቀምጧል። ለሮይተርስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን፣ ለቀደሞ ዘገባ አመሰግናለሁ። ከአጋሮች ጋር በመሆን በኢትዮጵያ ለተፈናቃዮች የሚውል ድጋፍ ይፋ ያደረገው የአውሮፓ ህብረት ዜጎችን ለመፈናቀልና ለሰቆቃ የዳረጉ ግጭቶች በውይይት እንዲፈቱ ከሰሞኑ ጠይቀዋል። ይህን የተመለከተውን ዘገባ ደግሞ ኬኔዲ አባተ ያስደምጠናል። የአውሮፓ ህብረትና አጋሮቹ በግጭቶችና በተፈጥሮ አደጋዎች የተጎዱ የአገር ውስጥ ተፈናቃዮችንና የአስተናጋጅ ማህበረሰቦችን የኑሮ ሁኔታ ለማሻሻል ይውላል የተባለ የ43.5 ሚሊዮን ዩሮ ወይም የ2.7 ቢሊዮን ብር ድጋፍ ይፋ አድርገዋል። አርብ ግንቦት 9 ቀን ይፋ የሆነው ይህ የ3 ዓመት የድጋፍ መርሃ ግብር በኢትዮጵያ አራት ክልሎች አፋር፣ አማራ፣ ቤኒሻንጉል ጉሙዝና ትግራይ የሚተገበር መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ገልጸዋል። አምባሳደሩ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አራቱ ክልሎች የተመረጡበትን ምክንያት አስረድተዋል። እነዚህ ክልሎች ላይ ትኩረት የተደረገው በዋናነት በትግራይና በመላው ሰሜን በተደረገው ጦርነት፣ አሁንም በአማራ ክልል በቀጠሎ ግጭት ምክንያት ከፍተኛ ጉዳት የደረሰባቸው በመሆናቸው ነው። ለዚህ ለእነዚህ ክልሎች ድጋፋችን እያደረግን ነን። በቁጥር 200 ሺህ የሚጠጉ ሰዎች በትምህርት ቤቶችና በጤና ተቋማት አገልግሎት ተጠቃሚ ይሆናሉ። እንዲሁም ከ7000 በላይ ሰዎች ለመተዳደሪያቸው በሥራ እድል ቀጥተኛ ተጠቃሚዎች ይሆናሉ። ስለዚህ አነስተኛ ሥራዎችን እንዲጀምሩና ወደ መደበኛ ማኅበረሰብ እንዲቀላቀሉ በማድረግ በጣም የተጎዱትን ሰዎች ከጦርነቱ እንዲያገግሙና ወደ ሥራ እንዲመለሱ ከማድረግ እየሞከርናል። በአገር አቀፍ ደረጃ ከመኖሪያ ቀያቸው የተፈናቀሉ አራት ነጥብ አምስት ሚሊዮን ኢትዮጵያውያን ከፍተኛ የሰብአዊ ድጋፍ እንደሚያስፈልጋቸው የዓለም አቀፉ የፍልሰት ድርጅት አይ ኦ ኤም መረጃ ያመለክታል። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ በሌሎች ሌሎች ክልሎች ያሉ ተፈናቃዮችን ተጠቃሚ የሚያደርግ መርሃ ግብርም ስለመኖሩ ተናግረዋል። ሶማሌ ክልል፣ ደቡብ ክልልና ኦሮሚያ ክልልን የመሳሰሉ ሌሎች ክልሎች የሚረዱባቸው ሌሎች ፕሮግራሞችም አሉን። ስለዚህ ሁሉም የተፈናቀሉ ዜጎች በእነዚህ ፕሮግራሞች ተጠቃሚ በሚሆኑበት ፍትሃዊና ሚዛናዊ መንገድ ለመተግበር እየሞከርነን አምባሳደሩ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ለዜጎች መፈናቀል ምክንያት የሆኑ ግጭቶች እንዲቆሙና ለሰብዓዊ ድጋፍ አመቺ ሁኔታ እንዲፈጠርም ጠይቀዋል። ብዙ ተፈናቃዮችንና ተጨማሪ ፍላጎቶችን እየፈጠረ ያለ ግጭት እየቀጠለ ባለበት ወቅት የቀደሙ ግጭቶችን ያስከትሉትን ጉዳት ለመቀነስ ብንሞክር፣ እየፈጽመው ማብቃ የሌለው ታሪክ ሆኖ ይቀጥላል። ስለዚህ ግጭቶች እንዲቆሙ ጥሪ ጊዜያችንን እናስተላልፋለን። ባለሥልጣናት ለለጋሽ ድርጅቶችና ለፈጻሚ አካላት ሥራ ምቹ ሁኔታን እንዲፈጥሩም እንጠይቃለን። ምክንያቱም አሁንም በብዙ የአገሪቱ ክፍሎች የተቸገሩ ሰዎችን መድረስ የማንችልበት አስቸጋሪ ሁኔታ ነው ያለው። አክለውም መንግሥትና የታጠቁ ቡድኖች ግጭቶችን በሰላም መፍታት እንዳለባቸው አጽንኦት ሰጥተዋል። ግጭቶች በሰላማዊ መንገድ እንዲፈቱ፣ ግጭቶች እንዲቆሙና ዘላቂ መፍትሄ ለመፈለግ ንግግርና ድርድር እንዲደረግ ያለማቋረጥ ላለፉት ዓመታት ጥሪ ያቅርበናል። ፖለቲካዊ መፍትሄዎች የተሻለና ዘላቂ ያለው ውጤት ያመጣሉ ብለን እጅግ በጣም እናምናለን፣ ለአገር ብቻ ሳይሆን በዋናነት ለህዝቡም ጭምር። ጾታን መሠረት ያደረጉትን ጨምሮ ብዙ ጥቃቶች ተፈጽመዋል። ኢትዮጵያ ይህ ሳይሆን የተሻለ ነገር ይገባታል። ግጭቶች በሰላም ንግግር እንዲፈቱ ሌሎች አካላትም ጥሪ ማቅረባቸውን መቀጠላቸው ይታወቃል። ይሁን እንጂ ለሰላም ንግግር በሬ ክፍት ነው የሚለው የኢትዮጵያ መንግስት በተቃራኒው አማጺያን ታጣቂ ቡድኖችን ለሰላም ዝግጁ እንዳልሆኑ በመግለጽ ይከሳል። በኦሮሚያና ና በአማራ ክልሎች የሚንቀሳቀሱ ታጣቂዎች በበኩላቸው መንግስትን ተጠያቂ ያደርጋሉ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋም አገራቸው የቀጠሉ ግጭቶችን ጨምሮ በኢትዮጵያ ወቅታዊ ጉዳይ ላይ የምትከተል የሚመስለውን ፖሊሲ በአንጸባረቀው ያለፈው ሳምንት ንግግራቸው በኢትዮጵያ በትጥቅ ግጭት ውስጥ የሚገኙ አካላት ጊዜያዊ አገር አቀፍ የተኩስ አቁም ስምምነት እንዲያደርጉ በንግግር ሰላም እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ ማሳሰባቸው አይዘነጋም። የአምባሳደሩን የፖሊሲ ንግግር በሚገባ ያልተጤነ ሲል የነቀፈው የኢትዮጵያ መንግስት አምባሳደሩ በመግለጫቸው መሰረት የሌላቸውን ክሶች በመንግስት ላይ አሰምተዋል፣ አገራችንን በምን መልክ ማስተዳደር እንደሚሻለንም ምክር ለመለገስ ሞክረዋል ሲል በውጭ ጉዳይ መስሪያ ቤቱ በኩል ባወጣው መግለጫ መቃው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችን እና ተመልካቾቻችን መልካም ምሽት ይሁንላቸው።